የቱርክ ጠቅላይ ሚኒስትር አህመድ ዳቫቱግሎ አንካራ ውስጥ ቢያንስ የ28 ሰዎችን ሕይወት ያጠፋውን በመኪና የተጠመደ የቦምብ ፍንዳታን የፈጸመው ከኩርድ ሚሊሻዎች ጋር ግንኙነት ያለው ሶሪያዊ ነው ብለዋል። ዳቫቱግሉ በቴሌቪዥን ባደረጉት ንግግር ጥቃቱን ከሶሪያ ወደ ቱርክ ሾልኮ ከገባ ሶሪያዊ ጋር በመተባበር ያካሄደው የኩርድ ተገንጣይ ቡድን ነው ብለዋል። ሶሪያዊው ሰውዬ የሶሪያ ኩርዶች አማጽያን ቡድን አባል እንደነበር ጠቅላይ ሚኒስትሩ ጨምረው ገልጸዋል። ቱርክ ፒኬኬ በሚል አህጽሮት የሚታወቀው የኩርዶች አማጽያን ድርጅትና የሶሪያ ኩርዶች የአማጽያን ቡድን በአሸባሪነት ፈርጃቸዋለች። ከዶሪያን ጆንስ የተላከውን ዘገባ አሉላ ከበደ ያቀርበዋል። ከትላንቱ በሁለት የወታደራዊ ተሽከርካሪዎች ላይ ከደረሰ የፈንጂ ጥቃት ጀርባ ያሉት ፒዋይዲ በሚል በእንግሊዝኛው ምህጻረ ቃል የሚታወቀው የሶሪያ ኩርዶች ቡድን እና ወታደራዊ ክንፉ ዋይፒጂ መሆናቸው የማያጠራጥር የደህንነት መረጃ አለን፣ የጸጥታ ሰራተኞችም አግኝተዋል ሲሉ ነው ጠቅላይ ሚኒስትሩ የተናገሩት። ኬስቲን ቢር ሸኪልደ ቡ ሳልድርንን ቱርኪ ችነኪ በሪጂ YPG ያደረሰው የጥቃት ለPKK ሚሊሻዎች አስፈላጊ ድጋፍ በቱርክ ምድር ውስጥ የተፈጸመ ነው ያሉት የቱርክ የጸጥታ ሰራተኞች የቦምቡን ጥቃት ከሶሪያውያኑ ጋር የሚያገናኝ የጣት አሻራ መረጃ ማግኘታቸውን ነው የገለጡት። ጠቅላይ ሚኒስትሩ አክለውም ዩናይትድ ስቴትስ እና አንዳንድ የአውሮፓ ሀገሮች ከጽንፈኛው እስላማዊ ቡድን ጋር በሚያደርጉት ውጊያ ከሚደግፏቸው ሶሪያውያን ኩርዶች ጋር አገራቸው በምታካሄደው ውጊያ አብረዋት እንዲሰለፉ ሲሉ ጥሪ አቅርበዋል። አንካራ ከዚህ ቀደምም በአሸባሪነት ከምትፈርጀው የቱርኩ ኩርዶች ቡድን ፒኬኬ ጋር ይረዳል ስትል ቡድኑን ትወነጅላለች። የሶሪያ ኩርዶች ቡድን ፒዋይዲ መሪ ሳልህ ሙስሊም ግን ውንጀላውን አስተባብለዋል።